ዮሐንስ፣ የሰብአዊ መብት ጉባኤ በኢትዮጵያ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የሰብአዊ መብት ይዞታውን የሚያሳይ ዘገባ ዛሬ እንደሚያወጣ ተሰምቶ ነበር። በስፍራው ተገኝተ ነበር እና እስኪ በአጭሩ የተነሱ ነጥቦችን ግለጽልን። አመሰግናለሁ። ሸዋ፣ ያው መግለጫው አርባ ሶስት ገጾችን ያካተተ መስክ ድረስ ተሄድ የተደረገ ጥናት መሆኑን የሚገልጽ መግቢያዎችም አሉት እና በጽሁፍ ነው ለጋዜጠኞች የተሰጠው የጽሁፍ መግለጫው አርባ ሶስት ገጾች ያሉ የተለያዩ ነገሮች በአጠቃላይ የደረሱ ሰብአዊ መብቶች በጭብጥ እዛ ባለሙያዎች ተልከው በኦሮሚያ እና በአማራ ክልሎች አስራ አምስት ሺ ሶስት መቶ ሰባ ሲቪል ዜጎች መታሰራቸውን እንዲሁም በሁለቱም ክልሎች አስራ ዘጠኝ ሰዎች በጸጥታ ኃይሎች በተተኮሰባቸው ጥይት መሞታቸውን ከተለይ ዓይን ምክስክሮችንም እማኝ በማድረግ ማጣራታቸውን ከፓርቲዎች ደግሞ ለምሳሌ መግለጽ ሲቻል ከሰማያዊ ፓርቲ አስራ አምስት ከኦፌኮ ስልሳ ስምንት ከመኢአድ አስራ አንድ እስካሁን የታሰሩ ሰዎች እንዳሉ መግለጫው አስሯል። በተለይ ከአማራ ክልል ደግሞ ሀያ ሰዎች ታስረው እስካሁን ገዛቸው መጥፋቱን እና የት እንዳሉ እንኳን ቤተሰቦቻቸውም የሰብአዊ መብት ጉባኤውም ማወቅ ያልቻለበት ሁኔታ እንዳለ በአጠቃላይ የሰብአዊ መብቶቹ የአስቸኳይ ጊዜ አዋጁ ከታወጀ ከመስከረም ሀያ ስምንት እስከ ግንቦት ወር ያሉ ጊዜዎቶችን እንደሚያካትት እና ከዛ በኋላ ያለው ደግሞ በቅርብ ቀን መቶ አርባ ሶስተኛ ልዩ መግለጫ እንደሚወጣ ነው የተገለጸው። ሸዋ ይህን የተዘረዘረውን የተሰባሰበው መረጃ የሰብአዊ መብት ጉባኤ ለሚመለከተው የመንግስት አካል አቅርቦ ይሆን? ያገኘውስ ምላሽ ተካቶ ይሆን በመግለጫው ውስጥ? መግለጫው ሲወጣ ለመንግስት አካላት ለተለያዩ ለጋዜጠኞችና እንዲያውቁ ነው የሚደረገው በተለምዶ አሰራሩ። እስካሁን ያው እንደተሰጠ ነው ያለን መረጃ። ወደፊት ተጣርቶ የሚደረጉ እንቅስቃሴዎች እንዳሉ፣ ከዚህ ውጭ ግን ለምሳሌ በነ ኤልያስ ገብሩ በተለያዩ ጋዜጠኞች ብሎገር በፈቃዱ ጨምሮ የተለያዩ ሰዎች ደግሞ በልዩ ሁኔታ የተገለጹ ሰዎች አሉ ወደ ሃያ የሚሆኑ። የእነሱም ከፖሊስም የተገኘ አንዳንድ ነገሮችም የተካተቱበት ሁኔታ አለ። ለምሳሌ የታሰሩበት በአስቸኳይ ጊዜ አዋጅ መሆኑ እንደዚህ አጣርተን ፖሊስ ጠይቀን እንደዚህ አለን የሚሉ የተጣሩ ነገሮችም አሉ። በአጠቃላይ ግን ምንድነው አሰራራቸው ለመንግስት አካላት ይሰጣሉ መግለጫ ማውጣት እና ህዝቡ፣ መንግስት፣ የዓለም አቀፍ ማህበረሰብ እንዲያውቀው ማድረግ እንደሆነ ነው ኢንፎርማሊ የነገሩን እና በዛ መሰረት ነው የሚሄደው። ያተኮረው መግለጫው ኦሮሚያና አማራ ክልል ላይ ብቻ ነው ማለት ነው የደቡብ ክልልም አለበት የተወሰኑ ግን፣ በአጠቃላይ ደቡብ አሁን ለምሳሌ፣ በመጨረሻ ገጹ ምንድን ነው የሚለው በኮንሶ በጌዲዮ አካባቢዎች የተፈጸሙ ከፍተኛ የሰብአዊ መብት ጥሰቶች እንዳሉ ተገልጾ፣ በሚቀጥለው ይሄ እንደነገርኩሽ ቅድም ከመስከረም ሀያ ስምንት እስከ ግንቦት ባለው ጊዜ የተደረገ ማጣራት ነው። ከዛ በኋላ እስካሁን ባለው ጊዜ ደግሞ በሚቀጥለው መግለጫ በአጭር ቀን እንደሚወጣ ነው የተነገረው እና እነዚህ ክልሎች ያካተተ ነው መግለጫው አሁን እንደነገርከኝ ከሆነ በጽሁፍ ነው እንጂ በድምፅ አይደለም። ለምን ይሆን? ብዙ ጊዜ እንደዛ ነው። በተለይ አሁን ደግሞ ከአስቸኳይ ጊዜ አዋጁ መግለጫው ራሱ መውጣት ከነበረበት ጊዜ እንደተጓተተ ነው ኢንፎርማሊ ማወቅ የቻል ነው። ለምን አስቸኳይ ጊዜ አዋጁ ይፈቅዳሉ ወይ ብዙዎች የፖለቲካ ፓርቲዎች ሳይቀሩም ለኮማንድ ፖስቱ ይሄ ይመለከተናል ወይ ቤት ውስጥ የምናደርገው ስብሰባ ይመለከታል ወይ የሚሉ ብዙ ደብዳቤዎች ሲጠይቁ እንደነበረ ይታወቃል። ከእነዚህም አንዱም የሰብአዊ መብቶች ጉባኤም እንደዚህ አይነት መግለጫዎች ያወጣሉ ወይ አይወጣም የሚለው ነገር ግልጽ የሆነ ነገሮች ስላልነበሯቸው እስካሁን እየተጓተተ እንደመጣም ነው ኢንፎርማል ያወቅ ነውና፣ ያው በዚሁ ምክንያት መግለጫ ብቻ ነው ተወስነው የቀሩት። በጣም አመሰግናለሁ ዮሀንስ ገብረ እግዚአብሔር ለሰጠህን ማብራሪያ፣ እግዜር ይስጥልኝ። እኔም አመሰግናለሁ ሸዋ